የፕሬዚደንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ ለውጭ ልማት የሚሰጠው እርዳታ ሙሉ ለሙሉ ሊባል በሚችል ደረጃ ለሶስት ወራት እንዲቋረጥ ትዕዛዝ ሰጥቷል። ይህንን ያደረጉት የሚሰጡት እርዳታዎች ቅድሚያ ለአሜሪካ ከሚለው ፖሊሲያቸው ጋር የሚጣጣሙ መሆናቸውን እስኪገመግም ድረስ ሲሆን የእርዳታ ድርጅቶችና የሰብአዊ መብት ተቋማት በበኩላቸው በእርምጃው በዓለም ዙሪያ ቁጥሩ እጅግ የበዛ ሕዝብ ለጉዳት እንደሚዳረግ በመግለጽ አስጠንቅቀዋል። የአሜሪካ ድምፅዋ የዋይት ሀውስ ዘጋቢ አኒታ ፓውል የላከችውን ዘገባ እንደሚከተለው አቀናብረነዋል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2023 የበጀት ዓመቷ ለውጭ እርዳታ ወደ 70 ቢሊዮን ዶላር የሚጠጋ ገንዘብ ወጪ አድርጋለች። አብዛኛው እርዳታ የተሰጠውም በዓለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤአይዲ በኩል ነው። ከዓለም ከፍተኛውን ሰብአዊ እርዳታ የምትለግሰውም ዩናይትድ ስቴትስ ነች። በምህጻር ፔፕፋር ተብሎ የሚጠራው የፕሬዚደንታዊ የጸረ ኤድስ አጣዳፊ እርዳታ መርሃ ግብሯም በዓለም ዙሪያ ኤች አይቪን መከላከልና ሕክምና እርዳታን በሚመለከት ግንባር ቀደሙ ለጋሽ ነው። የቀድሞዋ የዩኤስኤድ አስተዳዳሪ ሰማንታ ፓወር በ66 ሀገሮች ለሰማንያ አራት ሰብአዊ ቀውሶች ምላሽ ላይ ሰጥተናል በጋዛ በሱዳንና በዩክሬን አውዳሚ ጦርነቶች የተጎዱትን ጨምሮ በብዙ ሚሊዮኖች ለሚቆጠሩ ሰዎች ነፍስ አድን እርዳታ ሰጥተናል። ይህ በዚህ እንዳለ ፕሬዝደንት ዶናልድ ትራምፕ የአሜሪካን የውጭ ፖሊሲ ቅድሚያ ለአሜሪካ ከሚለው ፖሊሲያቸው ጋር አጣጥሞ ለማስኬድ እጅግ አጣዳፊ ከሆኑ የምግብ እርዳታዎች በስተቀር የውጭ እርዳታ በሙሉ በጊዜያዊነት እንዲቋረጥ በፊርማቸው አዘዋል። በፕሬዝደንቱ ትእዛዝ መሰረት የውጭ እርዳታ መርሃ ግብሮች እንደገና እስከሚገመገሙ ድረስ ለልማት እርዳታ የሚውል አዲስ ወጪ መመደብም ሆነ ክፍያ ለዘጠና ቀናት እንዲቋረጥ ታዟል። በተመሳሳይ ከትናንት ማክሰኞ ጀምሮ የፌዴራል መንግስት እርዳታና ብድር በሙሉ እንዲቋረጥ ስላደረገው ትእዛዝ ዋይት ሀውስ ምክንያቶቹን በዝርዝር አስቀምጠዋል። የዋይት ሀውስ ቃል አቀባዩ ካሮላይን ለቬት የትኞቹ የሀገር ውስጥ መርሃ ግብሮች እንደሚቋረጡ ግን አላብራሩም። ባለፉት አራት ዓመታት የባይደን አስተዳደር እንደ ሰከረ መርከበኛ ገንዘብ ሲረጭ እንደነበር አይተናል። እዚህ ሀገር ላለው የዋጋ ንረት አንዱ ትልቁ ምክንያት እሱ ነው። ስለዚህ እውነቱን ለመናገር የእኛ አስተዳደር እያንዳንዷ ሳንቲም ላይ እንደምትውል የመቆጣጠር ኃላፊነት አለበት። የአሜሪካ ድምፅ ትዕዛዙ የትኞቹን የውጭ እርዳታ መርሃ ግብሮች እንደሚመለከት ተጨማሪ ማብራሪያ ለማግኘት ለዋይት ሀውስ ላቀረበው ጥያቄ ምላሽ አላገኘም። የሰብአዊ ረዳት ተቋማት በበኩላቸው ጾታዊ እኩልነትን፣ ንግድ ነክ ልማቶችንና በዋናነትም በዩናይትድ ስቴትስ የገንዘብ ድጋፍ የሚቀርቡ የኤችአይቪ መድኃኒቶችን በማንሳት ስጋታቸውን ይገልጻሉ። የቀደመው የባይደን አስተዳደር ባለስልጣናት የኤችአይቪ መድኃኒት እርዳታውን ዋሽንግተን ከታዳጊ ሀገሮች ጋር ላላት ግንኙነት አንዱ ዋና ምሰሶ አድርገው ይገልጹታል። የሰብአዊ እርዳታ መርሃ ግብሮቹ መቋረጥ መንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥንም እንዳሳሰበ ቃል አቀባያቸው ስቴፋን ዱጃሪች እንዲህ ሲሉ ገልጸዋል። የቤሲስ የውጭ እርዳታ እንዲቋረጥ የመደረጉ ዜና ዋና ጸሐፊውን አሳስቧቸዋል። ሕይወትና መተዳደሪያቸው በዚህ ድጋፍ ላይ የተመረኮዘ በመሆኑ በዓለም ዙሪያ ላሉ በእጅጉ ለችግር ተጋላጭ ለሆኑ ማህበረሰቦች ወሳኝ የሆኑትን እነኚህን የልማትና የሰብአዊ ድጋፍ አቅርቦቶች ቀጣይነት ለማረጋገጥ ትዕዛዙ ተፈጻሚ የማይሆንባቸው ተጨማሪ ሁኔታዎች እንዲፈጠሩ ጠይቀዋል። እንደ አውሮፓውያን የዘመን አቆጣጠር በ2023 የበጀት ዓመት በዩኤስኤድ መርሃ ግብር 14 ቢሊዮን ዶላር ለዩክሬን ወታደራዊ ያልሆነ እርዳታ ውሏል። ይህም በዓመቱ ለአንድ የእርዳታ መርሃ ግብር የተመደበ ከሁሉም ከፍተኛው ወጪ ነው። የሰብአዊ መብት ተሟጋቾች ከዩናይትድ ስቴትስ ግብር ከፋዮች የሚሰበሰበው ገንዘብ ምን ላይ እንደሚውል በደንብ ቁጥጥር መደረጉ አግባብ ነው ይላሉ። ይህ በሚገመገምበት ጊዜ ግን እርዳታ ሊቋረጥ አይገባም ነው የሚሉት። ኒኮል ዊድርሽም የሂዩማን ራይትስ ዋች የዋሽንግተን ቢሮ ምክትል ዳይሬክተር ናቸው። የምትፈልጉት ሁሉንም እርዳታ መገምገም ከሆነ ግምገማችሁን ጀምሩ። የምትመለከቱትን ነገር በደንብ መረዳት ይኖርባችኋል። ግምገማችሁን የምታካሂዱት ግን ነብስ አድን የሆኑ እርዳታዎችን አቋርጣችሁ መሆን የለበትም። ተንታኞችም ትዕዛዙን አስመልክቶ ያላቸውን ስጋት እየገለጹ ነው። ኤስተር ብረመር በውጭ ግንኙነቶች ምክር ቤት የዓለም አቀፍ አስተዳደር ጉዳዮች ከፍተኛ አጥኚ ናቸው። እኛን የሚያሳስበን የውጭ እርዳታ ስራ አቁሙ የሚለው ትዕዛዝ ወዲያውኑ የሚያስከትለው ጉዳት ነው። የውጭ እርዳታ ሲባል ከክትባት ጋር የተያያዙ የሰብአዊ እርዳታ ፕሮጀክቶችንም እንደሚጨምር ማስታወስ አለብን። ለምሳሌ በዓለም ዙሪያ ህጻናት ለተላላፊ በሽታዎች እንዳይጋለጡ ለመከላከል የሚሰጡ ክትባቶች አሉ። እነዚህን የተጠቀሱትን ዓለም አቀፍ የጤና ጉዳዮች በሚመለከት ፕሬዚደንት ትራምፕ ያላቸው አቋም ግልጽ ነው። አስተዳደሩ በተረከቡበት በመጀመሪያው ቀናቸው ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት እንደሚያስወጧት አስታውቀዋል። ለድርጅቱ ከፍተኛውን የገንዘብ ድጋፍ የምትለግሰው ዩናይትድ ስቴትስ ስትሆን አገራችን እየተበዘበዘች ነው ብለዋል። ትራምፕ በመጀመሪያው አስተዳደራቸውም ተመሳሳይ እርምጃ መውሰዳቸው የሚታወስ ነው።